ነብዩ፣ የሳውዲ አረቢያ መንግስት በህገወጥ መንገድ ሀገር ውስጥ የሚገኙ ዜጎች ያለምንም እንግልት እንዲወጡ ብሎ የሰጠው ቀነ ገደብ የሚጠናቀቅበት ጊዜ ላይ ነው የምንገኘው። በአጠቃላይ የኢትዮጵያውያን ስሜት ምን ይመስላል? ሳውዲ አረቢያ ውስጥ በመጨረሻዎቹ ቀናት በኢትዮጵያን ዘንድ ድባቡ ምን ይመስላል? አጠቃላይ ስሜቱ ምን ይመስላል? መልካም እንግዲህ፣ ይህንን በሚመለከት እንደ አትሊስት እኔም እዚያው ነዋሪ ነኝ ና ያሳስባል ከማለዳውት ጀምሮ በተለያዩ ጅዳ አካባቢዎች ዞር ዞር ለማለት እና ሁኔታውን ለማየት ሞክሬ ነበር። ረመዳንም በመሆኑ ከጠዋት ጀምሮ ያለው እንቅስቃሴ በጣም ቀዝቀዝ ያለ ነው። እንግዲህ በረመዳን ብዙ ጊዜ ጠዋት ላይ እንቅስቃሴ የለም። ከቀትር በኋላም ቢሆን ወጥቼ ነበር። ምንም አይነት አዲስ እንቅስቃሴ የለም። እንግዳ ነገር አይስተዋልም። ከዚህ በፊት ከነበረው የምረት አዋጁ ሲጠናቀቅ ከዚህ በፊት ከሶስት አመት ሲከራታ ከዛ በፊት እንደምናውቀው አይነት በጣም የከበደ ድባብ አይታይም። እጅግ ኖርማል የሆነ ነገር ነው የሚታየው። ፍተሻም ምንም አይነት ነገር አይስተዋልም። እንደ በፊቱ ዝግጅቶችም ያሉ አይመስልም። እንዲህ በግልጽ የሚታይ ነገር የለም እና ድባቡ ኖርማል ነው። ምንም አዲስ ነገር የለም ማለት የሚችለው የሳውዲ ጋዜጦችና የመገናኛ አውታሮች ብሎም የማህበራዊ መገናኛ ዘዴዎች በአረብኛ ቋንቋ ምን እያሉ ነው? ምን እየተነገረ ነው? የጊዜ ገደቡ መጠናቀቁን በተመለከተ እንግዲህ በዚህ ዙሪያ ላይ በአብዛኛው በሶሻል ሚዲያ በኢትዮጵያውያን ብዙ ጊዜ ጉዳዩን ከረር አድርገን እያንቀሳቀስ ያለ ነው እንጂ የአረብ መገናኛ ብዙሀን ብዙም አልፎ አልፎ ነው ትኩረት ሲሰጡት እንጂ በሰፊው እየዘገቡት ያለ ጉዳይ አይደለም። በዋናነት ሳምንት በፊት ጀምሮ እየተሽከረከረ ያለው የቃጣርና የሳውዲ እና አጋሮቿ ውዝግብ ነው። እዛም በትናንትና ሁለት መካ ላይ የተቃጣውን ጥቃት በማክሰፉ ዙሪያ ያለው ሁኔታ ነው። በዚህ አካባቢ ነው ብዙ ያለው እንጂ ሌላው በዚህ በምዕረት አዋጁ ዙሪያ ብዙም የከበደ ውይይት የሚካሄደው በኢትዮጵያ መካከል ነው እና ብዙም ያን ያህል ሰፋ ያለ መረጃ እየተሰጠ አይደለም ያለው። የሳውዲ ጋዜጦችን እንኳን ብትመለከታቸው የሳውዲ ጋዜጥ ከትናንት በስቲያ ሶስት ቀን በፊት ያወጣው አንድ መረጃ ጁላይ ሀያ አምስት ማለትም ነገ እሑድ ቀኑ እንደሚጠናቀቅ የምዕረት አዋጁ እንደሚጠናቀቅ እና የመ መንግስት ተቋጣሪዎች አስፈላጊውን እርምጃ ለመውሰድ መዘጋጀታቸውን ገልጿል ነገር ግን ሰው እንደውም ነገ የሚጠናቀቅ አይነት አይደለም የሚመስለው በጣም ኖርማል የሆነ የተለየ እንቅስቃሴ የሌለበት ሁኔታ ነው ያለው የሳውዲ ጋዜጥን ካነሳው ትናንት ጅዳ የሚገኘው የኢትዮጵያ ቆንስላ የዘጠና ቀኑ ጊዜ የሚጠናቀቀው እስከ ሰኞ ድረስ ነው ብሎ ነበር አሁን አንተ አንት እንዳልከው እኔም የሳውዲ ጋዜጥን እየተመለከትኩ ነው እዚሁ ፊት ለፊት ይታየኛል ጁን ሀያ አምስት ነው የሚለው ከጁን ሀያ አምስት በኋላ ማንኛውም ሰው መሄድ አይችልም ነው የሚለው ጁን ሀያ አምስት ደግሞ ነገ ነው። ነገ ሙሉ ለሙሉ ይጠናቀቃል ማለት ነው። ግን በአንዳንድ ሰዎች ቀነ ገደቡ ሊራዘም ይችላል የሚባል ጭምጭምታ አለ። ይህ ትክክል ነው የተባለ ነገር አለ? በይፋ የተነገረ ነገር? አዎ፣ በሰፊው እኮ የሚነገር ነገር ነው። ሰው እንዲሁ በሶሻል ሚዲያ እና በተለያየ ጉዳይ የሚያወራውን እንኳን ለጊዜው ብንተወው እና እኔ ከምቀርባቸው የተለያዩ ቅርብ መረጃ አላቸው የምላቸውን ሰዎች ሁሉ ሳነጋግር፣ ምህረት አዋጁ በተወሰነ ጊዜ እንደሚቀጥል ነው የሚጠቁሙ መረጃዎች የሚሰጡት። ለዚህም ዋናው ምንድን ነው፣ በአሻራ አሰጣጡ፣ በአውሮፕላን ቲኬቱ እና በተለያዩ በሰነድ አሰጣጡ ዙሪያ ረመዳን በመሆኑ ትንሽ የዘገየ እንቅስቃሴ፣ በጣም የተጓተት አገልግሎት ስለነበረ ያንን ከግምት በማስገባት ማስገባት ይራዘማል የሚል ትንታኔ የሚሰጡ ሰዎች አሉ። ይህንንም በሚመለከት በሪያድ ኤምባሲ የዲያስፖራ ኃላፊ የሆኑትኝ የኢትዮጵያ መንግስትም በዚህ ጉዳይ ላይ ጥያቄ ማቅረቡን እንዲራዘም ጥያቄ ማቅረቡን ገልጸው ነበር። ትናንትናም ደግሞ ከኢትዮጵያ የሰማነው ሌላ መረጃ ጥያቄው እንዳልቀረብ ነው እና በአጠቃላይ ይራዘማል የሚለው ነገር ጎልቶ የሚሰማው በውጭ ነው። አሁን ግን በኢትዮጵያ በጅዳ ቆንስል ና በተለያዩ የኢትዮጵያ መንግስቶች አካባቢ የሚሰማው ደግሞ የመራዘሙ ተስፋ እንደሌለ ነው። አድማጮች፣ ሳውዲ አረቢያ በህገወጥ መንገድ ሀገር ውስጥ የሚገኙ ማናቸውም ዜጎች ያለ ብዙ እንግልት ከሀገር እንዲወጡ በሚል የሰጠችው የዘጠና ቀን ቀነ ገደብ በሚጠናቀቅበት የመጨረሻ ጊዜያት የኢትዮጵያን ሁኔታ በሳውዲ አረቢያ ምን ይመስላል? አጠቃላይ ስሜቱ እንዴት ነው? ጋዜጦች ምናሉ? ምንስ እየተደረገ ነው? ለሚለው ከጋዜጠኛ ነቢዩ ሲራቅ ጋር ያደረግነው ቃለ መጠይቅ ነበር። ነብዩ ለሰጠ ማብራሪያ ከልብ አመሰግናለሁ፣ እግዚአብሔር ይስጥልኝ። እኔም አመሰግናለሁ ማለት ነው።